የኦቢሲቱ መጽሐፍት ደራሲ፣ ገጣሚት፣ የሬዲዮና ቴሌቪዥን ፕሮግራሞች አዘጋጅ ሲስተር ሀሊ ሙዘይን በቀዳሚው ክፍለ ዝግጅታችን ከመጽሐፋቸው ስያሜ ቃለ ትርጓሜ አንስተው ኢትዮጵያዊነትና የአገር ፍቅር ጽናትን፣ የሕፃናት ክብካቤ፣ የሬዲዮ ዝግጅት፣ የሕሙማንና የሕክምና ባለሙያ ግንኙነቶችን አሰናስለው ተናግረዋል። ወደ ቀጣዩና የመደምደሚያ ቃለ ምልልሳችን ያመራ ነው፤ እንዲህ ነው እንዳሉት ህብረ ዝማሬው በኢትዮጵያዊነትን ማንነት ከመቅረጹ አኳያ አንድ በጎ ተጽዕኖ ይኖረዋል። በሁላችንም ዙሪያ ዛሬ ያለን የማንነት ነጸብራቅ በዙሪያችን ያሉ ከቤተሰብ፣ ከማህበረሰብ፣ ከህብረተሰብም ሆነ አለም አቀፍ ወይም ደግሞ ከመምህራን ቤተሰቦቻችን እንደዚሁ የሚያሳድሩብን ተጽዕኖዎች አስተሳሰባችንን እና አታያችን ላይ ተጽዕኖ ያሳድራል በአሉታዊም ሆነ በአዎንታዊ መልኩ። በተለይ ከዚህ ከኢትዮጵያዊነት ብሔራዊ ማንነት አኳያ የእርሶ ውስጥ ይሄን ያህል ሰርጾ ጸንቶ እንዲቆይ በዚህ ሁሉ ወጀብ ውስጥ እንዲያልፍ ተቋቁሞ ያስቻሉት ከምን አኳያ ነው? ማን ነው ይሄንን አይነት ተጽዕኖ በለጋ ዕድሜው፣ በወጣትነት ጊዜው፣ በብሩህ አምሮ ውስጥ ይሄንን ያሰረጸው ወይም በጎ ተጽዕኖ አሳድሮብኛል የሚሉት ግለሰብ፣ ማህበረሰብ ወይም ህብረተሰብ መነሻው ቤት ነው ይላሉ። ወደኋላ ዞር ብለው ባይ ምልሰት ሲመለከቱ ብዙ ነገሮች ናቸው። አንድን ህፃን የሚያሳድጉት ያው ወላጆች ብቻ አይደሉም። የተፈታው ነው አካባቢ፣ ትምህርት ቤት፣ መምህራን እንዲሁም ደግሞ ለአንድ ቀን እንኳን ጸጉር እያሻሸ የመከረ የሰፈር ሰው ወይ ደግሞ እንደ እንግዳ ሆኖ የመጣ ሰው ራሱ ህይወት ላይ ትልቅ ነገር ጥሎ ያልፋል። እንደ አጋጣሚ ሆኖ ደግሞ ሀረር አካባቢ ነው የተማርኩትና እዛ በጣም እርስ በርስ የእኔ ተብሎ በር ተዘግቶ የሚኖርበት ሳይሆን እርስ በርስ አብሮ የሚኖርበት አካባቢ ነው እና እንዲሁም አዲስ አበባም አካባቢ ተምሬያለሁ። የተለያየ ቦታ ማየት ራሱ ደግሞ ብዙ ነገሮችን፣ ብዙ እሴቶችን፣ ብዙ ባህሎችን እንዲቀሰም ያደርጋል። በተለይ በተለይ ግን እኔ ትዝ የሚለኝ መምህራኖች ናቸው። መምህራን እና ሚዲያው ቴሌቪዥን ስንመለከት የሀገራዊ መዝሙሮች እንደገና ደግሞ ምክሮች አሉ። ከዛ ባሻገር ደግሞ መምህራኖች በጣም የሀገር ፍቅር እንዲኖር ከቀለም ትምህርቶች ባሻገር ማለት ነው እንዲሁም ደግሞ እንደ አጋጣሚ ሆኖ እናቴም አባቴ መምህራን ናቸው በዚህ አጋጣሚ ሁለቱም ስለዚህ እነሱ ደግሞ በጣም አርአያ ይሆናሉ የሀገር ወዳጅ ናቸው ማንም ልጅ እንደ ልጃቸው ነው የሚያዩት ተቸግሮ ታሞ ወይ መንገድ ላይ ሲያዩ አያልፉም ምን ሆነህ ነው ለምድነ ትምህርት ቤት ያልገባህ ይላሉ እና ያ ነገር ነው ያለውን ውስጤ ድረስ አንድ ልጅ ማንም ሰው ይመለከተዋል የሚል እንጂ እንዳሁኑ የኔ ልጅ አይደለም ብሎ የማለት ነገር እኔ ልብ ውስጥና እኛ ሕይወት ውስጥ ስለሌለ ምናልባት ይህም አራያ ሆነውኛል ልላለ። አሁን እንደገለጹት በመጽሐፍ ውስጥም እንደጠቀሱት አልፎ ተርፎም ስለ መልካም የልጅ ክብካቤና አስተያደግ ዘዴ በሚል ርዕስ የመጽሐፍ ገጸ በረከቶን ለህዝብ እስከ ማድረስ ደርሰዋል። እኔ ለህፃናት ልጆች ሰጠው ነኝ ብለው የህይወቶን እሴት አንዱ አካል እንደሆነም ጠቆመዋል። ስለ መልካም የልጅ ክብካቤና አስተያደግ ዘዴ በመጽሐፍ ብቻም አልተወሰነም በሚሰሩት የሬዲዮ ፕሮግራሙም 18 በተለይ እንደዚሁ የሚያነሱት ከጤና ጋር እንዲሁ የተያያዙ ጉዳዮች ናቸውና ህጻናት ልጆች ላይ ትኩረት ሰጥቶ በእነሱ ላይ ጊዜን እና እውቀትን የማፍሰስ ያንን ደግሞ ለማገዝ ወላጆችን ጭምር ማገዝ ልጆች ላይ የሚፈስ መዋለ ንዋይ ነውና ከዛ አኳያ አስበው የተነሱት ፍሬው ምን እንዲሆን በማሰብ ነው። የልጅ ክብካቤና አስተዳደግ ዘዴን ለመጠቆም ወይም ግንዛቤ ለማስጨበጥ ወደው የተነሱት። በፊት ህይወት ፋና ሆስፒታል ሐረር አካባቢ በምሰራበት ጊዜ ሕጻናቶች ጉዳት ሲደርስባቸው ከንጽህና ጉድለት፣ ከምግብ እጦት እንዲሁም ደግሞ ሕክምናን አለማግኘት ምክንያት ወይም ደግሞ ትንሽ በቀላሉ ቤት ውስጥ የመጀመሪያ ሕክምና እርዳታ ቢሰጥ ህይወት ይተርፍ ነበር ወይም ደግሞ ቋሚ የሆነ የሰውነት እክል ሳይዙ ማደግ ይችሉ ነበር እና ይቆጨኝ ነበረ። ይሄ በቀላሉ የሚወገድ ነገር ነው። ስለዚህ ማሳወቅ ራሱ አንድ ትልቅ አገልግሎት ነው በሚል የግል ስልኬን አዲስ አበባ ከመጣሁ በኋላ ለወላጆች ክፍት አደረኩኝ። በነፃ እንዲደውሉልኝ፣ ወደ አስር አመት ይሆናል በማማከር ላይ ነበርኩ። በነፃ የግል ስልኬ የትኛውም ህጻናት ላይ ለየት ያለ ነገር ሲያዩ ወይም ድንገተኛ ጉዳት ሲደርስ ወይም ድንገተኛ ህመም ሲኖር ሆስፒታል ከመሄዳቸው ወይም ጤና ጣቢያ ከመሄዳቸው በፊት በአፋጣኝ እቤት ውስጥ የሚያደርጓቸው ምክሮችን በቀናነት ማዳመጥ እና መመለስ ጀመርኩኝ። ይሄ ብዙ ህጻናትን ከሞት እንዲሁም ደግሞ ከቋሚ እትል ታድጓል። ምክንያቱም ይሄ ነው ብዬ አሁን አጭር ሰዓት ስለሆነ እንደው በቀላሉ እንኳን አንድ ጉዳት ለምሳሌ ልጁ እጁ ወለም አለው ተብሎ በጣም አሽቶ በጣም ጥብቅ አድርጎ በማሰር ምክንያት እጅ እስከ መቆረጥ ይደርሳል። ያንን እንኳን ማስቀረት ይሄ ልጅ ጤናማ ሆኖ እንዲያድግ ያደርጋል ማለት ነው። ከዚህ የራሱ ብዙ ነገሮችን እንዲያስቀሩና ልጆቹ ላይ ቶሎ እንዲደርሱላቸው የትና ወዴት መሄድ እንዳለባቸው በመምከር ቅድም እንዳልኩት ከሞትም መታደግ ችያለሁ ትንሽ የማይባል ቁጥር ልጆች በዚህ አስር አመት ውስጥ እንዲሁም ቋሚ ህመን ወይም ደግሞ የአካል ጉዳት ይዘው እንዳያድጉ ለመታደግ ችያለሁኝ። እግዚአብሔር ይመስገን። ከዛ ደግሞ ወደ ቴሌቪዥኑ ፕሮግራም ስመጣ እና ወደ መጽሐፉም የመጣሁት ብዙ የወላጆች ጥያቄን ለመገንዘብ ችያለሁኝ። በመጽሐፍ አገለግል ማለት ነው። ብዙ ጥያቄዎቻቸውን የያዘ የሚመልስ መጽሐፍ ነው። ዘመናዊ ልጆች ክብካቤ ዘዴ በሁለት ሺህ አስራ አንድ በሜጋ አሳታሚዎች ድርጅት የታተመልኝና ለገበያ የዋለ ነው። ያ እንዲሆን ያደረኩት ደግሞ ቢያንስ ማንበር ደግሞ የሚችሉ መጽሐፉን ገዝተው ከዚህ ስልኩል ጊዜ ከመደወል እያንዳንዱ ነገር ሲደርስ ቀድመው እንዲረዱት እንዲያውቁት፣ በተለይ ደግሞ የመጀመሪያ ወላጆች ሲሆኑ ግራ ይጋባሉና የኢትዮጵያ ወላጆች እንደዚህ ግራ ከሚጋቡ ይህን ይህን ነገር እንኳን ተረድቶ መልካም ልጆች ያድጉልኛል በማለት ይህም መጽሐፍ አበርክቻለሁም። ከዛ ደግሞ አፍሄልዝ የሚባል ቴሌቪዥን ጣቢያ ላይ አንድ ሰዓት የአየር ሰዓት በመያዝ ሀሊሾ የሚል የተለያዩ ከህጻናት ጋር የተያያዘ በስነ ልቦናቸው፣ ከአካል ጋር፣ ከትምህርት ጋር የተያያዘ ባለሙያዎችን በመጋበዝ የተለያዩ ርዕሳንን በማንሳት ለህብረተሰቡ ትምህርት የሚሆን ፕሮግራም ታዘጋጅና ወደ ህብረተሰቡ ታቀርብ ቆይቻለሁ። ይህም መጽሐፉን ያላነበበ ወደ እኔ ያልደወለ ደግሞ ከጫፍ ጫፍ ቴሌቪዥን ያለው ኤሌክትሪክ የሚዳረስበት የኢትዮጵያ ክፍል ይህንን አይቶ ልጆቹን በጤና በሰላም ያሳድግ ዘንድ የሚል አበርክቶ ብዬ ነበረ። በመጽሐፉ ውስጥ እንደተጠቀሰው ለልጆች ያሉት ፍቅር፣ ለሙያው ያሉት አክብሮት፣ እራሱን ምንም ሳይቆጥቡ የሚሰጧቸው ግልጋሎቶች ላይ ተሞርኩዘው ሲስተር ትሚር የሚል ቅጽል ስም ሰጥቶት ነበር። ያንን እንዴት ተቀበሉት? ያንንስ የሕመምተኛ ጥያቄ ወላጆች ወይም ቤተሰቦች እንዴት ሊሰጦች አሉ? ያስ በአሁኑ ወቅት በእርሶ ውስጥ ምን አይነት ስፍራ አለው? እጅግ ደስ ይለኛል። የደስታ ነው የሚፈጥረው በቃ ሀሳቡ ሰው ራሱ እጅግ እደሰታለሁ። አለው እዛው የምሰራበት አካባቢ ነበር። ይዞው አልመጣሁም። እንዲህ ይልኛል። አሁን እንዲጥሩኝ አላልኩም ግን ሲስተር ቲሚር የሚለው የትውስታ በጣም ልቤ ላይ ያለ። ለካ ሁላችንም ከልባችን ሆነን ስንሰራ ፈጣሪ ያይናል ብቻ ነበር የምንለው። የልቤን ፈጣሪ ያውቃል ስለሚባል ነው። ነገር ግን ለካ ያስታውቃል አካባቢያችን ላይ እንደ ፀሐይ ያበራል። በቃ ከልብ ተሰተን የሆነ ራሴን አካብጄ ነው የሚባለው እንዳይሆን፣ ነገር ግን ከልብ ሆነን ስንሰራ አካባቢ ያያል። እና አላውቅም ለምን እንደሆነ የመውደድ ነገር ወጣው መተው ችግራቸውን በቻሉት የማውራት ነገር ነበር። ወላጆቹ የሚቻለውን ሁሉ እናደርግ ነበር። መጽሐፉ ላይ ተገላልጧል አይደለ ውሃ ሳይቀራጥቅ ሰው ብዙ ነገር የህክምና ነገሮችን መድኃኒቶች ለሚጠፉ ሰዓት የምናደርጋቸው ፈጠራዎች ያልኳቸው አይደለ የግል ፈጠራና ያንን እንግዲህ ያስተውላሉ። ያው የሰው ልብ ነፍስ እያውም አይደለች። እና ነፍስ ለነፍስ የመረዳዳት ነገር ነው መሰለኝ። እጅግ ደስ አላቸው። ሌሎች ሌሎች የህክምና ባለሙያዎቹ ነበር እንግዲህ ሌል ልዩ ልዩ ስም የተሰጣቸው እንዳጋጣሚ ያው የራሴን ስለጻፍኩት ነው እዚህ ጋር እንጂ ያው የሚወደድ ሐኪም ሲሆን ወይ ስም ይሰጠዋል ወይ የሆነ የሆነ ነገር ምስጋና ይደርስለታል። እኔም እዚህ ጋር ርግ ያከብራቸዋሉ በወቅቱ የነበሩ ከፍቅራቸው ከውዴታቸው አኳያ ቲሚር የሚል ቲሚር፣ ያው ጣፋይ ቴምር እንደማለት ነው በአማርኛ ያው እዚያ አካባቢ ስለሆነ ነው እና ተርቲም ፊሜል ብለው ነበር የሚጠሩኝ። እና ጋር ርቂ አመሰግን አለው ባሉበት እስካሁን አመት ድረስ የድርሰት በረከቶ በኦቢሲቱና ዘመናዊ የልጆች ክብካቤ ዘዴ ብቻ የተወሰነ አይደለም። አይኔ የሚል የግጥም መድብልም እንደዚሁ ተደራሲያን አበርክተዋል። የግጥም ስራው ጭብጦች ወይም ትኩረቶች በምን ዙሪያ ነበሩ? ከነዛስ ለምን አንድ ሁለቱን አያስደምጥንም? መልካም እ ይሄ የበፊት ስራዎች ናቸው። እንደዚሁ ልቤ ላይ አንዳንድ ስሜቶች ሲመጡ በግጥም የመግለጽ ነገር ወዳለሁ እና አንዳንዴ እንደሱ ሲሆን የጣፍኳቸው ናቸው። እስ ለአንባቢያን ከደረሰ ብዬ የጣፍኩት ነው። ብዙም የሚያኮራኝ አይደለም፣ ብዙ በጣም የሚያስብልም አይደለም። የአንዷን እንኳን አይኔ ከምትለው ራሱ አይኔ የሚለው እስ እስ ይባል ነበር ከአይን ሲገባ አፈር አሁን ምኑን ላውጣው አፈሩ አይኔ ነው የሚል አንድ አለ ያው በዚሁ ቢያክሉበትም መልካም ነው እሺ እሺ ውቢቱ ኮረዳ ገንቦን ስራ ይዛ ውሃ ልትቀዳ ፍቅሯን ከወንዙ ዳር ልታየው ቸኩላ ምን ይሆን ጸሎታ በዛች በማለዳ በማንኛውም ወቅት በአንድ በኩል መልካም በጎ አስተዋጽኦዎች በሚበረከቱበት ወቅት ስኬቶች እንዳሉ ሁሉ ተግዳሮቶችም ይኖራሉ እና በዚህ በሬዲዮም ሆነ በቴሌቪዥን ዝግጅቶቻችሁ ወቅት ከምታበረክቷቸው አስተዋጽኦዎች ባሻገር ምን ተግዳሮቶች አሉ? በሙያው ዘርፍ በተለይም በመንግስታዊ ባልሆኑ የግል ብዙኃን መገናኛዎች ዘንድ በባለፉት አምስት ስድስት ዓመታት ሚዲያ ላይ ሬዲዮ እና ቴሌቪዥን ላይ ስሰራ የተመለከትኩት ነው። ትልቅም ተግዳሮት እየሆነብኝ ያለው እሱ ነው። ምንድነው? ኢትዮጵያ ውስጥ ትንሽ የተለመደው ተመልካች በጣም የሚያየው ፕሮግራም ምንድን ነው? ወይ ደግሞ በቃ ብዙኃንን ይስባል የሚል ነው። ብዙ የንግድ ማህበረሰቡ ስፖንሰር የሚያደርገው እና ስፖንሰር ማድረግ ወይም ደግሞ የአጋር መሆን የዛ የሚዲያ ፕሮግራም ድርጅታቸውን ማስተዋወቅ ብቻ ነው የሚመስላቸው እንጂ የሶሻል ግዴታ ወይም የማህበራዊ ግዴታቸውን እየተወጡ ደንብ ይህንን ነገር ያልተረዱት አሉ ብዬ ነው የምናገረው። በዚህ አመታት ያየሁት የማስተዋወቅ ብቻ ይሄ ድርጅት ይህን እየሰራ ነው አገልግሎትና ምርቱን ለህብረተሰቡ እያደረሰ መሆኑ ብቻ ሳይሆን ማህበራዊ ግዴታ የሚባል ነገር አለ። እሱንም የሚወጡት በሚዲያ ውስጥ ቢሆን መልካም ነው። ምክንያቱም አሁን ለምሳሌ የእኔ ፕሮግራም ጤና ላይ ከጤናም ሕፃናትና ሴቶች ላይ ያተኮረ ነው። ነገር ግን ሌሎች ለምሳሌ በጣም ለህብረተሰቡ ለወጣቱም ሆነ ላዛውንቱ ብዙ አይምሮ እውቀት ያስጨብጣል የማይባል ግን ሆታ የበዛበት ላይ ብዙ ስፖንሰሮች ወይም አጋሮች እናያለን። ምክንያቱም ይመለከተዋል፣ ድርጅቴን በደንብ ማስተዋወቅ እችላለሁ ብለው ስለሚያስተላልፉ ነው። ነገር ግን ይሁን የሚመከረው ለህብረተሰቡ የሚጠቅም ነገ ሀገርን በጤናም በፖለቲካም በኢኮኖሚም በየትኛውም ዘር የሚያልቃት ፕሮግራሞች፣ እንደዚህ ሲዘጋጁ ብዙዎች አሉ፣ ቤታቸው ይቀሩ፣ አሉ ጀምረው አንድ ወር፣ ሶስት ወር፣ አራት ወር፣ አምስት ወር በቴሌቪዥን ወይም የሬዲዮ ፕሮግራሙ አይ ያንተ አጋር ድርጅት አላመጣም ስፖንሰር አላመጣም ብር አላመጣም በመባል የተቋረጡ እንዲሁም ደግሞ ብር አላገኝም አጋር ድርጅት የሚደግፈኝ ይህን ለሀገሬ የሚጠቅም ስራ ነበር ብለው የተውታሉ የቀሯሉ። አሁን ለምሳሌ አምስት አመት ፕሮግራሞችን ይሄንን ሳዘጋጅ ምናልባት ሁለት ድርጅቶች ሊሆኑ ይችላሉ አጋር ሆነው ከኔ ጋር ሲሰሩ የነበረው እሱም ስንት ቢሮዎች በብዛት ከተንኳኩ በኋላ ነው። እና ያ ልብ የሚነካ ነገር ነው። እና እንደ ተግዳሮት የሚምለው ይሄንን ነው፣ ማስቀጠል አልቻልንም። በሬዲዮኑ ላይም እንደዛው ነው። የተለያዩ ድርጅቶች እንጠይቃለን እና የምርትና አገልግሎት የማስታውቀው እዚህ ጣቢያ ነው፣ እዚህ ፕሮግራም ነው ይላሉ። እና በተለይ ለሀገር ቆርጠን ወስነን ለሀገር እየሰራን ያለ ነው የሚጠቅም ነገር ጤና፣ ከጤናም ህጻናት አሁን እንዳልኩት ወይም ሌሎች ፕሮግራሞች መልካሞች አሉ እና እነዛንም ቢያስተውሉ እንደዛ ውስጥ ነው የሚሰሩትን ድጋፍ አድርገው ቢያግዙና ለህብረተሰቡ መልካም ነገሮች በቲቪ እና በሬዲዮ ቢተላለፉ ገስ ነው ላለሁኝ እና ይችን እንደመጠቆም ያህል ነው። አመሰግናለሁኝ፣ እድሉ ስለተሰጠኝ። የሬዲዮ ፕሮግራሙንም ሆነ ኦብሲቱን መጽሐፍም ሆነ ቀደም ሲሉ የነበሩትን መጽሐፍ ሆነ ለማንበብ ፍላጎቱ ያላቸው ወይም የሚሹ ኢትዮጵያውያን ቢኖሩ እንደምን ሊያገኟቸው ይችላሉ? የሬዲዮ ፕሮግራማችሁን ዜሮ አስራ ስምንትንስ እንደምን ማድመጥ ይቻላቸዋል? እንግዲህ ኢትዮጵያ ውስጥ ያሉት ያው ኤፍኤም ዘጠና አምስት ነጥብ አንድ ላይ ነው። ሮብሮብ ነው አራት ሰዓት በኢትዮጵያ አቆጣጠር ያለው እንዲሁም መጽሐፉን ደግሞ ፊቱን ለማግኘት የተለያዩ የመጽሐፍ መደብሮች በሙሉ ይገኛል። ለአፋርን መጽሐፍ ቤት በተለይ በጣም ስለሚታወቅ እሱን ጨምሮ እንዲሁም ደግሞ የበፊቱን መጽሐፎች ለማግኘት እውነት ለመናገር አይኔ እውነት ነገር ኢትዮጵያ ውስጥ ተጓድ ስለሆነ ደጋግሜ አላሳተምኩትም፣ ገበያ ላይ አልቋል። ዘመናዊ ልጆች ክብታቤ ዛዴ ግን ሜጋ ማተሚያዎች ድርጅት መጽሐፍት ቤቶች በሙሉ በገበያ ላይ እስካሁን ድረስ እንዳለ አውቃለሁኝ። እዛ ማግኘት ይቻላል። ልክ መደወል ይችላሉ። ዜሮ ዘጠኝ ሀያ ዘጠኝ ሰላሳ ሶስት ሰባ አራት ሰማንያ ሰባት ላይ ቢደውሉ ያለበትን መጠቆም ወይም ደግሞ እንደምንም ማድረስ መቀበል ይቻላል። ወደፊት ግን የራሱ እንግዲህ ኦንላይን የገበያ ስርዓት ስላለ ባለማች ላይ ወደዛ ውስጥ ለመግባት ጥረት አደርጋለሁ። መልካም ደራሲት፣ ገጣሚት፣ የሬዲዮና ቴሌቪዥን ፕሮግራም አዘጋጅ ሲስተር ሀሊ ሙዜይን ስለ ቃለ ምልልሱ እናመሰግናለን። እኔም እጅግ አብቄ ከልቤ አመሰግናለሁ።